የዜና መጽሔት፣ የኢትዮጵያ የሱዳንና የግብፅ ውዝግብ፣ የአፋርና የሶማሌ ታጣቂዎች ግጭትና መገዳደል፣ ኦሮሚያን የሚያብጠው ጥቃት እና ግጭት እንዲሁም የፖለቲከኞች አስተያየት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመሰረተችው ክስ ያልናቸውን አራት ጉዳዮች የዛሬው የዜና መጽሔት ጥንቅራችን ያስተነትናል። በዚሁ ቅደም ተከተል ይሰማሉ። ኢትዮጵያ በምታስገነባው የሕዳሴ ግድብ ሰበብ ከሱዳንና ግብፅ ጋር የገጠመችው ውዝግብ እየተካረረ ነው። ውዝግቡን በድርድር ለመፍታት የሶስቱ ሀገራት ውጭ ጉዳይ ሚኒስትሮች ትናንት ኪንሻሳ፣ ኮንጎ ዲሞክራቲክ ሪፐብሊክ ውስጥ አድርገውት የነበረው ስብሰባም ያለ ውጤት ነው ያበቃው። ስብሰባው ከተበተነ በኋላ የሱዳን ውጭ ጉዳይ ሚኒስትር ኢትዮጵያ የምትወስደው እርምጃ የዓለም አቀፍ ሕግን የጣሰ ነው በማለት ወቅሰው ነበረ። የኢትዮጵያ የውሃ ሚኒስትር ስለሺ በቀለ ዛሬ በሰጡት መግለጫ ደግሞ ሱዳን የድርድሩን ሂደት ለመቀየር ሞክራ ነበር በማለት ካርቱምን ወንጅለዋል። ከህዳሴ ግድብ በተጨማሪ ሱዳን ከደቡብ ሱዳን ጋር በምትወዛገብበት አብዬ ግዛት የሰፈረው የኢትዮጵያ ሰላም አስከባሪ ሰራዊት እንዲወጣ ጠይቃለችም። የአዲስ አበባ ወኪላችን ሰለሞን ሙጬ ዝርዝር ዘገባ ልኮልናል። በኢትዮጵያ በኩል ትናንት ማምሻውን ላይ ዘግይቶም ቢሆን የወጣው መግለጫ እንደሚለው በስብሰባው ሶስቱም ታዛቢዎች ማለትም ደቡብ አፍሪካ፣ አሜሪካና የአውሮፓ ህብረት በታዛቢነት እንዲቀጥሉ ስምምነት ተደርሷል። ኢትዮጵያ ሀገራቱ ሙሉ ባለቤት የሆኑበትና የአፍሪካ ህብረት ማዕቀፍን የሚያስጠብቅ የድርድር ሂደትን በመደገፍ ታዛቢዎች በሶስቱ ሀገራት በጋራ ስምምነት ሲጠየቁ ብቻ ሀሳብን ማቅረብ ለመፍቀድ ተስማምታለች ተብሏል። የአፍሪካ ህብረትን ሚና ያሳንሳል የተባለው የግብጽና የሱዳን አቋም ታዛቢዎቹ ከአፍሪካ ህብረት እኩል ተሳትፎ የማድረግ ሚና ሊሰጣቸው ይገባል የሚል መሆኑን በመግለጫው ተጠቅሷል። በአዲስ አበባ ዩኒቨርሲቲ ማህበራዊ ሳይንስ ኮሌጅ የአፍሪካና ኤሲያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ ከዚህ ጎን ለጎን ሱዳንና ደቡብ ሱዳን ይገባኛል ጥያቄ በሚያነሱባት አብዬ ግዛት የሰፈረው የኢትዮጵያ ሰላም አስከባሪ ኃይል ለቆ እንዲወጣ ሱዳን የተባበሩት መንግስታት መብዛትን መጠየቋን እንድምታውን ጭምር ጠይቀናቸዋል። ነገሩን በሰላማዊ መልኩ ከመፍታት ይልቅ ግጭትን ወይም ሰላማዊ ያልሆነ መንገድን እንደ አማራጭ ለመውሰድ የተነሱ ይመስላል። የኢትዮጵያ መንግስት ደግሞ እንደምታውቀው በአቋሙ ሰንተዋል። የአፍሪካን ችግሮች ለመፍታት አፍሪካዊ መፍትሄ ያስፈልጋል የሚለውን አቋሙን አጥብቷል። የግድቡ ተፈጥሯዊ ባህሪ አሰራሩ ውሃ መሙላትን ማንዳቶሪ የሚያደርገው ግዴታ ነው የሚያደርገው በዚህ ክረምት ሁለተኛ ዙር መሙላት አልቻልንም ማለት ከአንድ አመት ላላነሰ ጊዜ ላይ ሙሉ ስራው ይቆማል ማለት ነው። ይሄ ደግሞ ለኢትዮጵያ ትልቅ ኪሳ ከባድ የሆነ አደጋ እንጂ ይመስላል። ግን ደፍረው እንደሚሉት በቀጥተኛ ወታደራዊ እርምጃ የማድረግ አቅሙ ያላቸው አይመስለኝም። እርስ በርስ ግጭቶች እዚህም እዛም እንዲነሱ፣ በሃይማኖት በብሄር ሰዎች ችግር ውስጥ እንዲገቡ አደጋ ውስጥ እንዲገቡና የአገሪቷ ውስጣዊ ሰላም እንዳይረጋጋ በማድረግ የግድቡ ሙሊት እንዲተጓጎር እንዲራዘም የመንግስት ትኩረት ከዚህ የውጭ ጉዳይ ሚኒስቴር ያወጣው መግለጫ እንደሚለው ሁለቱ ሀገራት የአፍሪካ ህብረትን ሂደት የሚያሳንስ ጉዳዩን ከህብረቱ የሚያወጣ ስልት በመከተል ምክክር የተደረገባቸውን ጉዳዮች የያዘ መግለጫ አንቀበልም በማለት ድርድሩ አዎንታዊ ውጤት እንዳይኖረው እንቅፋት ሆኗል ይላል። የግድቡ ሁለተኛ ዓመት የውሃ ሙሌት በተያዘለት የጊዜ ሰሌዳ ይከናወናል ያለችው ኢትዮጵያ ፍትሐዊና ምክንያታዊ የሆነ የአሁንና የወደፊት በአባይ ውሃ የመጠቀም መብቷን የሚያቀብ ማንኛውንም አይነት ስምምነት አትፈርምም የሚል አቋሟን አስታውቃለች። ሁለቱ ሀገሮች ስምምነት ሳይደርሱ ግድቡ መሞላት የለበትም በሚል የሚቀርበው አቋም የህግ መሰረት የሌለው የኢትዮጵያንም በተፈጥሮ ሀብቷ የመጠቀም መብቷን የሚጋፋ ነው ብሏል መግለጫም። ዶክተር ሳሙኤል ተፈራም የሱዳንና ግብፅ ፍላጎት ከዚህ የተሻገረ ነው ይላሉ። አረቦቹን ቢሆኑም ከዚህ በኋላ በዚህ በሚፈጠረው ኃይል አሰላለፍ ውስጥ የተሻለ ተጠቃሚ ሊሆኑ የሚችሉት ወደ ኢትዮጵያ ሲሆኑ ነው እና የመጨረሻ እንዳልኩ ሊያደርጉ የሚችሉት እነዚህ ኢትዮጵያ እንዳትረጋጋ የሚያደርጉ ኃይሎችን በመደቀፍ ይህን ስራቸውን በደንብ አጠናክሩ፣ የኢትዮጵያ ልማት እና የዚህ ግድብ ተጠናቆ የሚመጣውን የሀይል አሰላለፍ በመቀልበስ የሚያደርጉት ጥረት ምን ሆነ እንጂ ከዛ ያለፈ የውሃ መስኖና ኤነርጂ ሚኒስትሩ ዶክተር ስለሺ በቀለ ዛሬ ረፋድ ላይ በሰጡት መግለጫ በውይይቱ ሱዳን የድርድሩን አካሄድ የመቀየር ዓላማ አሳይታ ነበር ብለዋል። ኢትዮጵያ ሁለተኛው ዙር የግድቡ ሙሌት ቢስተጓጎል አንድ ቢሊዮን ዶላር ገደማ የምታጣ መሆኑንም ተናግረዋል። በመሆኑም በተያዘለት የጊዜ ሰሌዳ የውሃ ሙሌቱ ይከናወናል ብለዋል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ። የአፋር ክልልን ከኢትዮጵያ ሶማሌ ክልል ጋር በሚያዋስኑ አካባቢዎች ካለፈው ሳምንት አርብ ጀምሮ በተቀሰቀሰ ግጭት አንድ መቶ ያክል ሰዎች መገደላቸው ተነገረ። የሁለቱ ክልሎች ባለስልጣናት ለግጭቱ መቀስቀስ አንዳቸው ሌላቸውን እየወነጀሉ ነው። ባለስልጣናቱ በየፊናቸው እንደሚሉት ግጭቱም የሁለቱን ክልሎች ልዩ ፖሊስ ኃይል ያሳተፈና በየክልሉ ከፍተኛ ባለስልጣናት የሚመራ ነው። የኢትዮጵያ ገዢ ፓርቲ የብልጽግና አባላትና መሪዎች የሆኑት የአፋርና የሶማሌ ክልል ከፍተኛ ባለስልጣናት ከጅግጅጋና ሰመራ በቃላት ከመቆራቆስ ባለፍ በድንበር ግዛት ይገባኛል ሰበብ የገጠሙትን ውዝግብ በድርድር መፍታት አልቻሉም ወይም አልፈለጉም። የድሬዳዋ ወኪላችን መሳይ ተክሉ ዝርዝር ዘገባ አለው። የአፋር ክልል የመንግስት ኮሚዩኒኬሽን ቢሮ ኃላፊ አቶ አመድ ካሎይታ ለዲ ደብሊው በስልክ በሰጡት መረጃ ካለፈው አርብ ጀምሮ እስከ ትናንት የሶማሌ ክልል ልዩ ኃይል ሀሩካ፣ ገላሎ እና ገዋኔ በተባሉ ወረዳዎች በፈጸመው ጥቃት ንጹሀን ላይ ጉዳት ደርሷል ብለዋል። አርብ ዕለት የሆነው አርብ ማለት ነው ከቀኑ ዘጠኝ ሰዓት አካባቢ ንጹሀን አርብቶ አደሮቻችን ከሰላሳ በላይ ገለው ከአምሳ በላይ አክስሏል። አርብ ዕለት ከዛ በድጋሜ ቅዳሜ ዕለት አካባቢ ትንሽ ረገብ ባለና ትናንት ሀያ ስምንት በዞን ሶስት በሶስት ወረዳ ጦርነት ከፍተዋል ማለት ነው። ትናንት ከንጋቱ አስራ አንድ ሰዓት ነው የጀመረው። ልክ አስራ አንድ ሰዓት ጦርነት በተጀመረበት ሰዓት የአርብቶ አደር መንደር ሙሉ ነው ያቃጣሉት ተሩ ከወረዳ ላይ ማለት ነው። ኃላፊው በአካባቢው እየደረሰ ያለው ጥቃት በሶማሌ ክልል ልዩ ኃይል እና ከፍተኛ አመራሮች የሚመራ መሆኑን ጠቅሰው ለዚህም በቂ መረጃ አለን ብለዋል። በሶስቱም አቅጣጫ በክልሉ ልዩ ኃይል ፊት አውራሪነት በኮማንደሮች፣ በሻለቃዎች ከፍተኛ በክልሉ ልዩ ኃይል ኃላፊዎች ጀኔራሎች የተመራ ይህን እዛ እኮ ንጹሀኖቹን አስፈጅቷል። ይህንን ስንል ያለ ያለማስረጃ የምንናገረው ነገር አይደለም። እጅ ከፍንጅ የያዝናቸው የክልሉ ልዩ ሀይል አባላቶች እጅ ከፍንጅ የተያዙ በእጃችን ላይ ይገኛሉ። እንደዚሁም አርብቶ አደር ማህበረሰብ ላይ ይህን ጥቃት ካደረሱ በኋላ ማህበረሰቡ ራሱን ለመከላከል በወሰደው እርምጃ እዛው አካባቢ የአርብቶ አደሩ መንደር መኖሪያ ሬሳቸው የቀሩ የክልሉ ልዩ ኃይል ከነ ሚሊቴሪያቸው ከነ ዩኒፎርማቸው ከነ ትጥቃቸው እዛው የቀሩበት ሁኔታ ነው ያለ። የሶማሌ ክልል ባለስልጣናትን አግኝተን መረጃ ለማግኘት ያደረግ ነው ተደጋጋሚ ሙከራ ባይሳካም የክልሉ ኮሚዩኒኬሽን ቢሮ ትናንት ማምሻውን ባወጣው መግለጫ ባለፈው አርብ ደ አዋዲ ና ቀረፋ በተባሉ ቀበሌዎች ላይ ጥቃት በመፈጸም ከሀያ አምስት በላይ አርብቶ አደሮች ሲገደሉ ከሰላሳ በላይ የሚሆኑት የአካል ጉዳት ደርሶባቸዋል ብሏል። በሌላኛው ቀን በክልሉ ስር ባሉ አራት ቀበሌዎች በደረሰ ጥቃት ቁጥራቸው በውል ያልታወቀ ሰዎች መገደላቸውንም አስታውቋል። ጥቃቱን የሰነዘሩት የአፋር ክልል ልዩ ፖሊስ እና በክልሉ መንግስት በሚደገፈው ኡጉጉማ የሚባል ታጣቂ ቡድን ነው ሲል የአፋር ክልልን ወንጅሏል። የአፋር ክልል ኮሚዩኒኬሽን ቢሮ ኃላፊ አቶ አህመድ ካሎይታ በመግለጫ ጋጋታ እውነታውን ለመሸፈን የሚደረገው ጥረት ተቀባይነት የለውም ሲሉ የሶማሌ ክልል ባወጣው መግለጫ ላይ ምላሽ ሰጥተዋል። የአፋር ብሔራዊ ክልላዊ መንግስት ከሚመለከተው አካል ጋር አሁንም ድረስ ያለውን ነገር ክሊር እያደረገ ነው። ስለዚህ የሶማሌ ክልል መንግስት ግን በመግለጫ ጋጋታ እውነቱን ለመሸፋፈን የሚያደርገው ጥረት ግን ተቀባይነት የለውም። ምንጊዜም እውነት እውነት ነው። የንጹሀን ሞት በመግለጫ አይሸፈንም፣ አይደበቅም። አሁንም ቢሆን የሶማሌ ብሔራዊ ክልላዊ መንግስት በረጅም እጆቹ ከጅግጅጋ በሚሰጠው መግለጫ ከጅግጅጋ ልዩ ተልዕኮ ተሰጥቷቸው የገቡ የሶማሌ ልዩ ሀይሎች በኮማንደሮች በሻለቃዎች ፊት አውራሪነት መሪነት እያስደረሰ ያለውን ጭፍጨፋ ሊያስቆም ይገባል። በአካባቢው ሊቆም ያልቻለውን ግጭት መንስ የምንነት ጥያቄ የቀረበላቸው አቶ አህመድ በሀገሪቱ ከመጣው ለውጥ በኋላ በሶማሌ ክልላዊ መስተዳደር በኩል የይገባኛል ጥያቄ የሚነሳባቸውን ቀበሌዎች አስመልክቶ የተላለፈው ውሳኔና የታወጀው ጦርነት ነው ብለዋል። እነዚህን አካባቢ የሶማሌ ቋንቋ ተናጋሪዎች ስላሉበት ብቻ በሀይል የሶማሌ ክልል አካል አድርገን እንወስዳለን፣ ካልሆነ አካባቢው ላይ ምንም አይነት ሰላምና ማረጋጋት አይኖርም ብሎ የሶማሌ ብሔራዊ ክልላዊ መንግስት ግልጽ የሆነ የጦርነት አዋጅ ካወጀበት ሰዓት ጀምሮ በአካባቢው ምንም አይነት ሰላም የለም ማለት ነው። ስለዚህ በዋናነት የግጭቱ መንስኤ እንዳልኩ የሶማሌ ብሔራዊ ክልላዊ መንግስት ይችን ደብዳቤ ይ ምንም የጦርነት አዋጅ ከነሰ ከወጣበት ሰዓት ጀምሮ በአካባቢው ሰላምና መረጋጋት እንዳይኖር የክልሉ ልዩ ኃይል በክልሉ ካቢኔ አስፈፃሚነት አመራር ሰጭነት የክልሉ ልዩ ኃይል እዛ አካባቢ አስፍሮ ንጹሐን አርብቶ አደሮች እንዲጨፈጽፉ እያደረገ ነው ማለት ነው። በመጪው ሀገራዊ ምርጫ ምርጫ ቦርድ በአካባቢዎቹ ሊከፈቱ የነበሩ ሰላሳ የምርጫ ጣቢያዎች በአካባቢው እንዳይቋቋሙ መወሰኑን ተከትሎ በተለይ በሶማሌ ክልል በኩል ከፍተኛ ተቃውሞ መቅረቡ ይታወሳል። ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ። በኦሮሚያ ክልል በተለያዩ አካባቢዎች የሚደርሰው ጥቃትና ግጭት መንስኤ የፖለቲካ ጽንፈኝነትና መንግስት ለየችግሮቹ ብዙ ትኩረት አለመስጠቱ እንደሆነ ተቃዋሚው የኦሮሞ ፌዴራዊ ኮንግረስ ኦፌኮ አስታወቀ። የፓርቲው ምክትል ሊቀመንበር አቶ ሙላቱ ገመቹ እንደሚሉት ችግሩ ለዘላቂው የሚፈታው መንግስት ሁሉንም ወገን ያሳተፈ ውይይት ሲያስተናግድ ብቻ ነው። የገዢው የብልጽግና ፓርቲ የዲሞክራሲ ማዕከል አስተባባሪ ቢቂላ ሁሪሳ ግን የአፍራሽነት ሚና ያላቸው ያሏቸውን የፖለቲካ ድርጅቶች በጥፋተኝነት ከሰዋል። የአዲስ አበባ ወኪላችን ስዩም ጌቱ ባለሥልጣናቱን አነጋግሯል። የኦሮሞ ፌዴራላዊ ኮንግረንስ ምክትል ሊቀመንበር አቶ ሙላቱ ገመቹ እንደሚሉት በኦሮሚያ ብሎም በሀገሪቱ በተለያዩ አካባቢዎች ለሚስተዋለው ግጭት መንስኤው ሁለት ይጋጫሉ ያሏቸው ሀሳቦች የሚፈጥሩት ፍጭት ነው። ሁለት ጎራ ነው። እንግዲህ የፌዴራሊዝምን የሚፈልጉ እና ልሙጡ የዱሮ አዳዊነት እንዲቀጥል የሚፈልጉ ኃይላት ናቸው በሀገሪቷ ውስጥ ይህንን የሚፈጥሩት። ይህን ልንፈታው የምንችለው በሪፈረንደም ህገ መንግስቱን ለውጠን ስናደርግ ነው። የችግሩ መነሻ የኢህአዴግ መንግስት ምስረታ ነው የሚሉት ፖለቲከኛው በተለይም ባለፉት ሶስት አመታት ችግሩ ይቃለላል ተብሎ ሲጠበቅ መባባሱንም አንስተዋል። አንድን ወገን በሌላው ላይ ይህን አደረገ የተባለው ይሄ ፊክቲሽየስ ነው። ህዝብን የሚያውቅ ስርዓት ሁሉ የፈጠረው አሁን ያለው ስርዓት ነው። ህዝባችን ለስንት ዓመት አብሮ የኖረ ህዝብ ነው። በየቦታው የምናያቸው ሽብሮች? በጠቅላላው አገሪቷን ከሚያስተዳድረው የሚመለች ነው። ህግን የማስከበር ጉልበቱንም ሁሉ የያዘው መንግስት ነው። አሁን በተለያዩ አካባቢዎች የሚስተዋሉና የሰዎችን ህይወት እንደ ዋዛ የሚቀጥፉ ግጭቶች የብሔር ተኮር ፖለቲካ ውጤት መሆኑንና ጉዳዩን ከሀገራዊ አንድነት ጋር ሚዛን ያለማስጠበቅ ክፍተት ነው ያሉት ደግሞ በግዢው ብልጽግና ፓርቲ በሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ አስተባባሪ ዶክተር ብቅላይ ሁሪሳ ናቸው ባሉበት አካባቢ በከፍተኛ ሁኔታ የራሳቸውን ብቻ ትኩረት በመስጠት የሌላውን ህመም የሌላውን ፍላጎት አለመረዳት ትልቅ ችግር ሆኖ ነው የቀጠለው። አነስተኛ የተባሉ ግጭቶች ሁሉ ባጋጠሙ ጊዜ በፍጥነት ወደ ማንነት አይነት ግጭት የመሻገርና ፖለቲካችን ገና ዘመናዊ ያልሆነ እና ጠንካራ የፖለቲካ ባህል ያላዳበር መሆኑ የሚያመላክቱ ባለፉት ሶስት አመታት ተባብሰው የቀጠለው የብሄር ግጭትን አስመልክተው የመንግስት ኃላፊነቱን በሚጠበቅበት ደረጃ ለመወጣት ሆኖ የሚቀርበውን ሀሳብ ያነሳንላቸው ዶክተር ብቅላሁርሳ የሰጡን a gente የውጭ ኃይሎች አሉ። ሀገር ውስጥ ጥቅማቸው የተነካባቸው በጣም በርካታ ሰዎች አሉ። በአቋራጭ ስልጣን ለመያዝ ከፍተኛ የሆነ ጥረት የሚያደርጉ ሀይሎች አሉ። መሳሪያ የማስገባት ግጭቶችን የማነሳሳት ጥረት ሲያደርጉ ስለነበረ ነው መንግስት በጣም ከፍተኛ ዋጋ ከፍሏል። እነዚህ ጥረቶች ይቀጥላሉ። በጣም የሚያሳዝነኝ እና ማንኛውም የሰው ልጅ ሊገነዘበው የሚገባው መንግስት በምንም አይነት መለኪያ በየቦታው የሚደረጉ ግጭቶችን አይደግፍም። አንዳንድ ቦታ አንተም ቅድም ያነሳኸው በራሱ በመንግስት ኃይል የሚደገፉ ናቸው የሚለው አስተሳሰብ ፍጹም የፖለቲካ ሀሁም ካለመገንዘብ የሚመጣ ይመስለኛል። መንግስት አገር እያስተዳደረ ስልጣን እጁ ላይ ኖሮ እንዴት በየቦታው ግጭቶችን ሊቀሰቅስ ይችላል? የመንግስት አቋም በጣም ግልጽ ነው። በየቦታው እየተደረገ ያለውን የዜጎች ሞት ያወግዛል። ያለውን ሀይል በሙሉ አረባርቦ እነዚህ ግጭቶች እንዲቆሙ ጥረት ያደርጋል። እነዚህ ግጭቶች በፖሊስ ሀይል ብቻ የሚወገዱ ናቸው ብሎ አያምንም። ፖለቲካዊ መፍትሄዎች እየሰጡ ስሜታዊነት ረግቦ ምክንያታዊነት የበላይነት ይይዛል የሚል እምነት አለን። ግጭቶችን ማርገብ ስከሰቱም በማውገዝ ኦፌኮ እንደ ተፎካካሪ ፓርቲ ምን ሰርቷል? ምንስ አስተዋጽኦ አበርክቷል? ብለን ለምክትል ሊቀመንበሩ አቶ ሙላቱ ጥያቄ አቅርበን ኦፌኮ ለዚህ መሰረት ይሆናል ያለው ናሽናል ዳያሎጉ ይደረግ፣ ሁላችንም ተስማምተን ከአንድ የሆነ ሮድማፕ አበጅተን ለሀገራችን ይበጃል የሚለውን ካላደረግን ህዝባችን ሰላም የሚያጣ ዋስትና ላይኖረው ይችላልና የሰው ህይወት የንብረት ውድመት ያስከትላል እያልን በየ ጊዜው ስንነጋገር ቆይተናል። ይህን ከቁብ የቆጠረ አካል የለም። ገዢው ፓርቲ የኢትዮጵያ ችግር በገዢው ብልጽግና ፓርቲ ብቻ ይፈታል የሚል እምነት የለውም የሚሉት ዶክተር ብቅላሁ ሪሳ ለተነሳላቸው የፖለቲካ ፓርቲዎች በሀገሪቱ ችግር የጋራ እልባት ከመስጠት ተገፍተናል የሚል ሀሳብ የሰጡን ምላሽም ይህ ነው። ኢትዮጵያ ከዚህ ችግር ልትወጣ የምትችለው በሰላማዊ የፖለቲካ ሽግግር ብቻ ናቸው ብሎ የሚያምኑ በርካታ የፖለቲካ ፓርቲዎች አሉ። የዚያኑ ያህል ደግሞ ነገ ኢትዮጵያ እንድትበታተን ደግሞ የሚፈልጉ ፓርቲዎች አሉ። ባገኙት አጋጣሚ ሁሉ እዚህ ሀገር የሽግግር መንግስት ነው መቋቋም ያለበት ብለው የሚያቀነቅኑ ሰዎች አሉ። እኛ አልተካተትንም የሚሉ አካላት እስኪ ተካተቱ ብለህ ብትጠይቃቸው የሽግግር መንግስት ሰነድ ነው ይዘውልህ የሚመጡት። የኢትዮጵያ ችግር ደግሞ በሽግግር መንግስትና ወንበር በመከፋፈል የሚፈታ አይደለም፣ በውይይትና የሰለጠነ የፖለቲካ ባህል በማዳበር ብቻ የሚፈታ ነው። ዘገባ ስዩም ጌቱ ነኝ፣ ከአዲስ አበባ። የምትከታተሉት ከዶቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕስ ላይ ደርሷል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የዘር ማጥፋት መከላከያ ተብሎ የሚጠራው ድርጅት ኢትዮጵያ ውስጥ የዘር ማጥፋት ወንጀል ፈጽመዋል በተባሉ 19 ሰዎችን በዓለም አቀፍ ፍርድ ቤት መክሰሱን አስታወቀ። ድርጅቱ ክስ የመሠረተው ማይካድራም፣ አክሱም፣ ኢትዮ ሶማሌ፣ ወለጋም፣ አጣዬና በሌሎች የኦሮሚያ አካባቢዎች ተፈጽመዋል ባላቸው የዘር ማጥፋት ወንጀሎች በሚጠረጠሩት ላይ መሆኑን የድርጅቱ መሪዎች አስታውቀዋል። የአትላንታ ወኪላችን ታሪኩ ኃይሉ እንዳለው ድርጅቱ ክሱን አጠናክሮ ለመቀጠል ከሌሎች ዓለም አቀፍ የሕግ ባለሙያዎች ጋር ስምምነት ተፈራርሟልም። ዝርዝሩን እነሆ በኢትዮጵያ በንጹሐን ወገኖች ላይ የዘር ማጥፋት እየፈጸሙና እያስተባበሩ ያሉ ወንጀለኞች ያላቸውን በዓለም አቀፍ የወንጀል ፍርድ ቤት ተጠያቂ ለማድረግ ከስድስት ወራት በፊት ስራ መጀመሩን ድርጅቱ በዙም በቀጥታ ባካሄደው ጋዜጣዊ መግለጫው አስረድቷል። ድርጅቱ እንደሚለው ስራውን ሲያከናውን የቆየው በስሩ በፈቃደኝነት በተሰባሰቡ ባለሙያዎች አማካይነት ሲሆን ማስረጃዎችን ሰብስቦ ወንጀለኞች የሚላቸውን ለዓለም አቀፍ ፍርድ ቤት ለማቅረብ የሌሎች ተመሳሳይ ድርጅቶች እርዳታ ማግኘቱንም አስታውቋል። በዓለም ታዋቂነት ያላቸው ጠበቆችን ሲያፈላልግ ከቆየ በኋላም ክሱን ለማካሄድ ከሚረዳው የዓለም አቀፍ የሕግ ድርጅት ጋር በትናንትናው ዕለት ስምምነት ተፈራርሟል። በዚህም መሰረት ድርጅቱ ለዓለም አቀፍ የወንጀል ፍርድ ቤት ያቀረበው ክስ በመላ ኢትዮጵያ የተፈጸመው ያላቸውን የዘር ማጥፋት ወንጀል የሚመለከት እንደሆነ መግለጫውን ያቀረቡት አቶ ተፈራ ደምሴ ተናግረዋል። በመጠናት ላይ ካሉት አስራ ሶስት ኬዞች ውስጥ የአክሱም፣ የማይካድራ፣ የወለጋ፣ የጌዶ፣ የሶማሌ፣ የአጣዬ እና የኦሮሞቹም ጭምር ይገኙባቸዋል። በኢትዮጵያ የዘር ማጥፋት ወንጀል ጋር ቀጥተኛ ግንኙነት አላቸው ብሎ ክስ ያቀረበባቸውን 19 ግለሰቦች የድርጅቱ መግለጫ በስም ዘርዝሮ ያቀረበ ሲሆን ሌሎችን በሕግ ፊት የማቅረቡ ሂደት እንደሚቀጥል በኢትዮጵያና በአፍሪካ ጉዳዮች የምርምር ድርጅት የሚመሩት ሻለቃ ዳዊት ወልደ ጊዮርጊስ በዚሁ ጊዜ አመልክተዋል። ዛሬ የህግ ባለሙያ ተኞች ስራ ደግሞ አለ። እነሱ ሲሰራ ያ ሁሉ ማስረጃዎች ወዴት ነው የሚያመሩት? እኛ ያቀረብናቸው አሰራቱ በከፊል ነው ያለ አስራ ዘጠኝ ሰዎች ያቀረብ ነው። በቀጥታ ከወንጀሉ ጋር ግንኙነት ያላቸው ሰዎች የዘር ማጥፋት ወንጀል እራስ መፈጸም የለብን በኦሚሽን መጀመራችን ነው። ቦታው ላይ እንደርሳለን። ነገር ግን በቀጥታ ግንኙነት ያላቸውን ሰዎች ለጊዜው አቅርበናል። የእነሱ ምስክርነት ይቀርባል። ሌሎችም ደግሞ ማስረጃዎች የምናቀርባቸው ሌሎችም ኬሶች ሲመጡ ደግሞ ሲዳመሩ፣ በጠቅላላ ምሬት አጣቂያ እንደሚያመሩ ስርአቱ ይመራል። ለዶቼ ቬሌ ታሪኩ ኃይሉ ከአትላንታ ጆርጂያ። ዜና መጽሔቱ እስካሁን የተከታተላችሁትን ይመስል ነበረ። አጭር ትርፍ ጊዜ ስላለን በፌስቡክ ከተሰጡ አስተያየቶች የጥቂቱን ላሰማችሁ።